ከኤርትራ ጋር ወደ ለየለት ጦርነት መግባት የኢትዮጵያ ምርጫ አይደለም ሲሉ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር አስታውቀዋል። ዓላማችንን ካሳካን በኋላ ጦራችንን ያስወጣነው በዚሁ ምክንያት ነው ሲሉ አቶ ጌታቸው ረዳ ማምሻውን ለውጭ አገር ጋዜጠኞች በሰጡት መግለጫ አመልክተዋል። እስክንድር ፍሬው ተከታትሎታል። በኢትዮጵያና በኤርትራ ኃይሎች መካከል በጾረና ግንባር የተካሄደው ውጊያ የቀደመውን ደማፋሳሽ ጦርነት ያስታወሰ እስከ ምን ሊሄድ እንደሚችልም የስጋት ጥያቄ ያጫረ ሆኗል። እሁድ ሰኔ አምስት ቀን ጠዋት ላይ በጾረና ግንባር ጥቃት ለመፈጸም ቀድሞ የተንቀሳቀሰው የኤርትራ ጦር መሆኑን የኢትዮጵያ መንግስት አስታውቋል። የኢትዮጵያ ጦር የአጸፋ እርምጃ የወሰደው ይህንን ጥቃት ተከትሎ መሆኑን ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ተናግረዋል። የአጸፋ እርምጃ የመውሰድ እንቅስቃሴውም ትናንት እኩለ ቀን ላይ ማብቃቱን አስረድተዋል። በተለይ ለጾረን አካባቢ ነዋሪዎች በ1990ዎቹ መጀመሪያ የተካሄደው ደም አፋሳሽ ጦርነት የቅርብ ጊዜ ትዝታ ነው። በሰሞኑ ግጭት ምክንያት ያ ሁኔታ እንዳይደገም እየሰጉ መሆናቸውን የተናገሩም አሉ። በጋዜጣዊ መግለጫው ይህንኑ የጠየቅኳቸው አቶ ጌታቸው ረዳ ወደ ለየለት ጦርነት መግባት የኢትዮጵያ ፍላጎት አለመሆኑን አስታውቀዋል። ወደ ሙሉ ጦርነት መግባቱን ማስቀረት እንመርጣለን። አላማችን ከተሳካ በኋላ ጦራችንን የሚያስወጣ ነው። በዚህ ምክንያት ነው ሂሳብ የማወራደድ ተግባር ውስጥ አይደለም ያለ ነው። ውጤታማ የስርዓት ለውጥ ለማካሄድ ወይንም ይህንን የመሰለ እንቅስቃሴ ውስጥም አይደለም። ምክንያቱም ይህ ከምንም በላይ የኤርትራ ህዝብ መብት ኃላፊነትና ግዴታ ነው። ነገር ግን አስገዳጅ ሁኔታ ከመጣ ለትናንቱ ግጭት መንስኤ የሆነው ትንኮሳ ደግሞ እንዳይፈጠር የሚያረጋግጥ አቅም አለን። ከኤርትራ መንግስት ለሚሰነዘር ማንኛውም አይነት ትንኮሳ የኢትዮጵያ መንግስት ተመጣጣኝ ምላሽ መስጠቱን እንደሚቀጥል ሚኒስትሩ አስረድተዋል። እናም የለየለት ጦርነት መኖር አለመኖሩም በኤርትራ መንግስት ቀጣይ እንቅስቃሴ ላይ እንደሚወሰን አብራርተዋል። በኤርትራ ላይ ሙሉ ጦርነት የማካሄድ አቅም አለን። አቅሙ አለን። ነገር ግን ያንን ማድረጉን አንመርጥም። ስለዚህ ሙሉ ጦርነት ሊኖር መቻሉ አስመራ ያለው መንግስት በቀጣይነት ለማድረግ በሚወስነው ነገር ላይ ይመረኮዛል። ምላሽ ይሄ ነው። ምክንያቱም በሚያሳዝን ሁኔታ ሁልጊዜም ከፍተኛ ዋጋ ከከፈለ በኋላ ብቻ ትምህርት ከሚማር መንግስት ጋር ነው የተጋፈጥነው። ስህተቶችን የሰሩ መሆናቸውን የሚገነዘቡት ከፍተኛ ዋጋ ከከፈሉ በኋላ ነው። አሁን ያንን ስህተት እንደማይደግሙት ተስፋ አደርጋለሁ። እኛን ወደ ለየለት ጦርነት እንድንገባ የመገፋፋት አቶ ጌታቸው በዚሁ ማብራሪያ እንዳሉት የኤርትራ መንግሥት ጥቃት ለመፈጸም የተነሳው በተሳሳተ ስሌት ላይ ተመስርቶ ነው። ኃይሎቻችንን በተለያዩ አካባቢዎች ላይ ላሉ ችግሮች ምላሽ ለመስጠት በሚያደርጉት ጥረት እንዲበታተኑ ለማድረግ የኤርትራ ኃይሎች ጠንክረው እየሰሩ ነበር። በአካባቢው ሁሉም አይነት ችግሮች እንዲፈጠሩ ሲረዱም ነበር። በእነሱ ስሌት መሰረት በእኛ የጦር ኃይል ላይ ስራ እንዲያበዙ ጦራችን ባልተለመደ ሁኔታ በተለያዩ የአካባቢው ክፍሎች በ ቁጥር ለበለጡ ግዳጆች በመሰማራቱ ከአስመራው መንግስት ለሚሰነዘረው ትንኮሳ ምላሽ እንዳይሰጡ ያደርጋቸዋል በማለት የተሳሳተ ስሌት አስልተውም ይሆናል። በአስራ ዘጠኝ ዘጠናዎቹ መጀመሪያ የተካሄደውና ለሁለት ዓመታት የቀጠለው የኢትዮ ኤርትራ ጦርነት የሰባ ሺህ ሰዎችን ሕይወት ቀጥፏል። የሁለቱን አገሮች ግንኙነትም የጥርጣሬና የፍጥጫ አድርጎት ቆይቷል። በሰሞኑ የጾረና ግጭትም በሁለቱም ወገኖች በኩል የሞቱና የቆሰሉ መኖራቸውን አቶ ጌታቸው በዛሬው መግለጫ ጠቁመዋል። ዝርዝር ቁጥሩን ከመናገር ግን ተቆጥበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ